የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ ¶¶ አሰሪ ካልፈቀደ ሄዶ ስራ መግባት አይቻልም። ባንኩ እንዲፈቅድላቸው የስራ መልቀቂያ ደብዳቤ ጽፈው፣ የባንኩ ገዢ ሚስተር ብላወርስ ይባላል አሜሪካዊ ነው። ለምንድን ነው የምትሄደው? ይላቸዋል። አይ እኔ እዚህ ያው መቶ ሀምሳ ሺሊንግ ነው ደሞዜ። ቤተሰቦቼን መርዳት አለብኝ። አሁን እና እኔ ሶስት መቶ ሺሊንግ ይኸው ደሞዝ አግኝቻለሁ እና ባንኩ ይፍቀዱልኝ ቢሉ፣ የለም አልፈቅድልህም ይሏቸዋል። ከመቀመጫዊ ነሳና የባንኩ ገቨርነር ይሄን ወንበር ታየዋለህ? ይላቸዋል። አዎ አየዋለሁ። እዚህ ወንበር ላይ አንድ ቀን የምትቀመጥ አንተ ነህ። በቅርቡ ከዚህ ዓለም በሞት የተለዩት የመጀመሪያው ኢትዮጵያዊ የባንክ ገዢ ዶክተር ተፈራ ደገፌ ናቸው። ባለታሪኩ የሰማችኋቸውም የስልሳ ሁለት ዓመት ጓደኛቸው አቶ አሰፋ ጸጋይ ናቸው። በምሽቱ ዝግጅታችን ዶክተር ተፈራ ደገፌን ሕይወትና ሥራ እንዘከራለን። ሌሎች እንግዶችም አሉን። ሳምንታዊ ሰላምታችን ይቅደም። የተወደዳችሁ የራዲዮ መጽሔት ታዳሚዎች ጤና ስጥልን፣ እንደምን አመሻችሁ፣ እንደምንስ ሰነበታችሁ። የሳምንቱን ምርጥ ግጥምና ዜማዎች አክለን ከዛሬ እሁድ መጋቢት 22 2007 ዓ ም የራዲዮ መጽሔት ልዩ ዝግጅት ጋር የፕሮግራም አቀናባሪያችንን ቴሌ ላይን ባክን ይዘን የአሜሪካ ድምፅ ራዲዮ መጽሔት አዘጋጆች አሉላ ከበደና አዲሱ አበበንን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የናይጄሪያ ሀገር አቀፍ ምርጫ ዛሬም ቀጥሎ ውሏል። የዛሬው ሂደት የመጓተትና እንደ ትናንቱ ድምፅ አሰጣጡ በየትኞቹ አካባቢዎች እንደሚከናወን ውዥንብር ፈጥሮ እንደነበረ ታውቋል። የትናንቱ የድምጽ አሰጣጥ በአብዛኛው አካባቢ ያለ እክል የተከናወነ ሲሆን ቆጠራ እየተካሄደ ነው ተብሏል። ዛሬ የካኖ የሌጎስ እና የሪቨርስ ክፍለ ሀገሮች አስተዳዳሪዎች አንዳንዶቹ ድምጽ መስጫ ጣቢያዎች ክፍት እንደሆኑ አስታውቀዋል። የድምፅ አሰጣጡ ቀደም ብሎ ከታቀደው ውጪ ለሁለተኛ ቀን እንዲካሄድ አስፈጻሚ ባለስልጣናት የወሰኑበት ምክንያቱ የትናንቱ ምርጫ በአንዳንድ አካባቢዎች በሂደቱ የቴክኒክ እክልና ለረጅም ጊዜ የመጓተት እክል ስለነበረው ነው ተብሏል። በመላ ሀገሪቱ ካሉት 150 ሺህ የሚደርሱ የምርጫ ጣቢያዎች ውስጥ ዛሬም ክፍቶ ነው የዋሉት 350 ማለትም አንድ ከመቶ ያህል ብቻ መሆናቸውን የተነገረው የሪቨርስ ክፍለ ሀገር ዛሬም ውጥረት እንደነበረባት ሲታወቅ አድማ በታኝ ፖሊሶች ፖርት ሃርኩት ከተማ የሚገኘው የምርጫ አስፈጻሚ ጽሕፈት ቤት ላይ ታይተዋል። በዚያ በመቶች የተቆጠሩ የተቃዋሚ ደጋፊዎች ምርጫው ተዛብቷል በማለት የተቃውሞ ሰልፍ ካደረጉ በኋላ ነው የተባበሩት መንግስታት ዋና ጸሐፊ ባንኪ ሙን ምርጫው በአብዛኛው በሰላማዊና ስርዓት ባለው መንገድ በመከናወኑ እንኳን ደስ ያላችሁ በማለት ለናይጄሪያ መልእክት ማስተላለፋቸው ታውቋል። በትናንቱ የምርጫ ሂደት ተጠርጣሪ የቦኮ ሀራም ተዋጊዎች በሰሜኗ ጎንቤ ክፍለ ሀገር ባደረሱት ጥቃት በሶስት መንደሮች ቢያንስ አራ ሀያ አራት ሰው ገድለዋል። የቦርኖ ክፍለ ሀገር አስተዳዳሪ ካሽም ሴቲማ እንዳስታወቁት ደግሞ በአንድ መንደር በምርጫ ዋዜማ አርብ እለት ማለት ነው ታጣቂዎች ሀያ አምስት ሰዎች ገድለዋል። የጊኒ ፕሬዝደንት አልፋ ኮንዴ በኢቦላ ወረርሽኝ በተጠቃችው በዚያች ሀገር በምዕራቡና በደቡብ ምዕራቡ አካባቢ በሚገኙ አምስት ክፍለ ሀገሮች የበሽታውን መዛመት ለመግታት የአርባ አምስት ቀናት የጤና አስቸኳይ ጊዜ ማወጃቸው ታውቋል። ትናንት ነው ያወጁት። በሳውዲ አረቢያ የሚመራው ህብረት የመን ውስጥ የሚያካሂደው የአየር ጥቃት ሁቲዎቹ ሽምቅ ተዋጊዎች የያዟቸውን ግዛቶች ለቀው እጅ እስከሚሰጡ ድረስ ይቀጥላል ሲሉ የአረብ መሪዎች ተናግረዋል። በፕሬዚደንት አብድራቡ ማንሱር ሃዲ የሚመራው የየመን ህጋዊ መንግስት ወደ ስልጣኑ መመለስ አለበት ሲሉ የአረቡ ሊግ ዋና ጸሐፊ ናቢል ኤል አራቢ ተናግረዋል። ዋና ጸሐፊው ዛሬ ግብጿ ሻርመል ሼክ ከተማ ውስጥ በአረቡ ማህበር የመሪዎች ጉባኤ ማብቂያ ባሰሙት ንግግር የመን ብጥብጥ ውስጥ እየተንሸራተተች ባለችበት በዚህ ወቅት ሽምቅ ተዋጊዎቹን አስፈላጊውን እርምጃ ሁሉ ወስደን ልንጋፈጣቸው ይገባል ሲሉ አስረድተዋል። ቱኒዥያ የጸጥታ ኃይሎቿ የውጭ ጎብኚዎችን ኢላማ አድርጎ በታዋቂ ቤተ መዘክር ላይ የደረሰውን አንድ ጥቃት ተጠርጣሪ መግደላቸውን አስታውቃለች። በዋና ከተማዋ በቱኒስ በሺዎች የተቆጠሩ ነዋሪዎች ጽንፈኝነትን በማውገዝ በዛሬው ዕለት ሰልፍ ማካሄዳቸውም ተነግሯል። በመጨረሻም የኒውክሊየር መርሃ ግብሩን የሚመለከተውን ውል በፊታችን ማክሰኞ የጊዜ ገደብ ለመድረስ በቀጠለው ጥረት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከኢራኑ አቻቸው ከሙሐመድ ጃቫድ ዛሪፍ ጋር ስዊትዘርላንድ ሎዛን ላይ ተገናኝተው ተነጋግረዋል። የጊዜ ገደቡ በመቅረቡ ሚስተር ኬሪ በአንድ ዝግጅት ላይ ለመገኘት ዛሬ ወደ ዋሽንግተን ለመመለስ የነበራቸውን እቅድ መሰረዛቸው ተሰምቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ከማን አንሼ ጠዋት ተነስቼ በኦቶቡስ ስጓዝ ሁለት አገር ጎብኚዎች የመጡ ከእንግሊዝ ፊት ወንበር ተቀምጠው ስንሄድ ወደ ጎንደር ማክሰኝት ደረስን። ከትንሿ መንደር አብራቸው ያለችን አንዲት ወጣት ዋት ዚስ ቪሌጅ ብለው ቢጠይቋት እንግሊዝኛ መዶል ልምድ ስላረገች ዲስ ኢስ ትዊስዴይ በማለት መለሰች። ከማናንሽ በተሰኘውና ከራስ ጋይንት በሚል የብርስም አገሬና እምነቴ በሚል ርዕስ ለንባብ ካበቋት የሥነ ግጥም መድብላቸው ያገኘናትን ግጥም በማስቀደም የዛሬ ሁድ መጋቢት ሀያ ሁለት ሺ ሰባት ዝግጅታችንን ጀምረናል። ይድረስ ለአሜሪካ ድምፅ ራዲዮ አዘጋጆች የዘወትር የፕሮግራማችሁ ተከታታይ ነኝ። አልፎ አልፎም በመልእክት እሳተፋለሁ። የፕሮግራማችሁ አካል በሆነው የራዲዮ መጽሔት ፍቅር ከተነደፍኩ ታዲያ ከራርም ያለው ሲሉ ይንደረድራሉ፣ አድማጫችን ራስ ጋይንት ከመጽሐፋቸው ቅጂ ጋር በላኩልን ደብዳቤያቸው ታዲያ አደምጣ ደምጥና ዝም አልልም። ለምሳሌ ስለ ተስፋ ማተሚያ ቤት፣ ስለ ግዕዝ ቋንቋ ስታቀርቡ በዚች መጽሐፍ ካሰፈርኳቸው ሀሳቦች ስለሚዛመድ ቆንጠር አድርጌ ላኩላችሁ፣ አላሰፈራችሁኝም ይላሉ አድማጫችን። በቅርቡ ደግሞ ስለ አማርኛ አጠቃቀም ከአዋቂዎች ጋር ያካሄዳችሁትን ተከታተልኩ። መጽሐፌንም ልሰድላችሁ ወሰንኩ። ለቡና ትጋብዙኝ ይሆናል። ቦታና ጊዜ ግጠመን እንጂ ምን ገዶን ብለናል። የኢትዮጵያዊነት እሴቶች እያደር መጥፋትና መደብዘዝ አሳሳቢነት ነው ለመጽሐፊ መነሻ ያሉት ራስ ጋይንት። እናንት ይህን በመሰሉ ርዕሰ ጉዳዮች ትኩረት በማድረግ ስታቀርቡ ደስታዬ ወደር ያጣል ሲሉ በአደራና በአድናቆት አጅበው የደብዳቤያቸውን መልእክት ደምድመዋል። አድማጫችንን ለተሳትፏቸው እናመሰግናለ። አሁን ቀዳሚው የምሽቱ ምርጥ ዜማ ነው ቴዲ አፍሮ de la guitée, le belle-le-lam, le lam le ah, de la le belle-le-lam, le bon-nais, የሚደነቅ ውበት ለእኔ ሌላ ነሽ አንቺኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ ጨረ The city of the ከዚህ ዓለም በሞት የተለዩት የመጀመሪያው ኢትዮጵያዊ የባንክ ገዢ ዶክተር ተፈራ ደገፌን ሕይወትና ስራ እንዘከራለን። እንግዶቻችን አቶ አሰፋ ጸጋዬ ከዚህ ከዩናይትድ ስቴትስ ሎስ አንጀለስ፣ አቶ ብስራት ሌንጫና ዶክተር ገብረ ህይወት ልብሰ ቃል ከቫንኮቨር ናቸው። አዲሱ ብዙ ጊዜ እንደሚገጥመን ዶክተር ተፈራ ደገፌን ለማያውቁ በውይይቱ ሰፋ ብሎ የሚመጣውን ሀሳብ እናቆይና በብዙ መንገድ በህይወታቸው ያሳለፉትን ጊዜ ለሌሎች ህይወት መቃናት ብልጫ ሰጥቶ የኑሮ ከህይወት ከኑሮ በላይ የሚባሉ አይነት ሰው ናቸው። አድማጮች ምናልባትም ሰዎች ካረፉ በኋላ በአድናቆት የሚነገሩ ቃላት ብቻ አለመሆናቸውን ከእንግዶቻችን የምንረዳውን ነገር እንደው ፈንጠቅ ለማድረግ ያህል ነው። ከዚህ ዓለም በሞት የተለዩ ሰዎችን ስናስብ ሁልጊዜ ጊዜ እኔና እናንተ እናነሳለን። የሞቱ ሰዎችን ማስታወስ፣ በስራቸው መዘከር፣ ታሪካቸውን ገድላቸውን ማውሳት ጥሩ ነው በህይወት እያሉ የበለጠ ግን ስለ እነዚህ ሰዎች በተለያየ የሙያ ዘርፍ ከዚህ ቀደም ጀምረን ነበር፣ ታስታውሳለህ። እንደውም ታማኝ አንድ አርቲስት አምጥቶ ሌሎችም ደግሞ ብዙዎቹ በህይወት እያሉ አሁን እንዳልከው ሲዘከሩ በፕሮግራማችን አካተናል። መቀጠል አለብን። ምናልባት አነሳሾቹ ልንሆን አንችልም እንጂ በህይወት እያለ የሚመሰገን የሚወደድ ሰው ባለበት የሲድንም ዝግጅት ሳንጠብቅ እናቀርባለን። በጣም ጥሩ ጥሩ አስታውሰሃል። የመጀመሪያ ጥያቄ ንታኩስ እንግዲህ በል የዶክተር ተፈራ ደግፌን ህይወትና ስራ ለመዘከር በተዘጋጀ ፕሮግራም ነው የጋበዝናችሁ። በሀዘን ስሜት ሳይሆን የሰሯቸውን ስራዎች በማስታወስ ህይወታቸውን ማክበርም ነው ለሌሎች ትምህርታዊ እንዲሆን እግረ መንገዱንም ደግሞ ባህሪያቸውን፣ ጠባያቸውን እንደ ሰው የምንመለከትበት ፕሮግራም ነው። እንደየእውቀታችሁ እውቀታችሁ ስለዶክተር ተፈራ ደግፌ የምታውቁትን ታጫውቱን አላችሁ። ህይወትና ስራቸውን እንዘከራለን። የስልሳ ሁለት አመት እውቀት ነው ያለው በአቶ አሰፋ ጸጋይና በዶክተር ተፈራ ደግፌ መካከል የአንድ ሰው እድሜ ነው ማለት ይቻላል ና የረዥም አመት የህይወት ወዳጅነት ወይም ጓደኝነት ነው ያለው ከሳቸውን ጀምር አዎ ከአቶ አሰፋ የበለጠ ዶክተር ተፈራን የሚያውቅ የለም ማለት ይቻላል ከእድሜው አንጻር። እርግጥ ዶክተር ተፈራን ዓለም አቀፍ እውቅና ያላቸው የባንክ ባለሙያ ቢሆኑም ብዙ ሰው ቢያውቃቸውም እንደ እርስዎ አብሮ አደግ የጥንት ወዳጅነት አይኖርም እና ከእርስዎን ጀምር አሮላ እንዳለ ውስጥ ዶክተር ተፈራ ደግፌን እንዴት ነው የሚያስታውሷቸው? ዶክተር ተፈራ ደገፌ ናቸው ዶክተር ተፈራ ደገፌ ደገፌ እና ዶክተር ተፈራን ማውቃቸው እንግዲህ እንደተባለው ለስልሳ ሁለት አመት ነው መጀመሪያ የተገናኘ ነው በሺህ ዘጠኝ መቶ ሀምሳ ሶስት በፈረንጊዎች አቆጣጠር በእኛ ሺህ ዘጠኝ መቶ አርባ አራት መሆኑ ነው ትምህርታቸውን ጨርሰው ከውጭ ሀገር እንደተመለሱ ነው የተዋወቅ ነው እና እስቲ ወደዚህኛው ወደኋላ መለሳለሁ እንደው ስለ ህይወት ታሪካቸው ማውቀውና የሰማሁትን ብናገር ደስ ይለኛል። ዶክተር ተፈራ የተወለዱት አንኮበር ነው። ያው መቼም አንኮበር የምሁራን መፍለቂያ ቦታ ስለነበር የትም ተወለድ አንኮበር እደግ ይባል ነበር ድሮ እና ያው በልጅነት እድሜያቸው አክስታቸው አዲስ አበባ ፈረንጅ ቤት ይሰሩ ስለነበረ ላቅህታቸውን በአክሽ አዲስ አበባ ላኪውና፣ ላስተምረው ላሳድገው ብለው ወደ አዲስ አበባ አመጧቸው። ከዛም እዛው የሚሰሩበት ፈረንጅ ቤት አንድ አሰሪዎቻቸው ልጅ ስለነበረ እንዲያውም የእሱ ሞግዚት ይሁንና ከእሱ ጋር እየተመላለሰ በቅሎ እየተፈናጠጡ እየሄዱ ይማሩ ተብሎ እዛ ቀጥራዋቸው አሊያንስ ፍራንሴዝ እየተመላለሱ ሲማሩ ነበር እና የቀጠሯቸው ሰዎች ሴትዮዋ መስኮባዊት የጥርስ ሐኪም ናቸው። ባላቸው ደግሞ የጣሊያን ሻምበል ነበሩ። ካፕቴን ነበሩ። ያው ጣሊያንኛ፣ ሞስኮቪኛ ያን የሞስኮቪኛ ነው ራሽያን አይደለም የምንለው። ሞስኮቪኛ፣ ፈረንሳይኛ በእውነት ጠንቅቀው ለማወቅ ቻሉ በዛ በልጅነት እድሜያቸው። እና ያ በኋላ ነጻነት ሲመለስ ተባረሩ። ሰዎቹ ያው ባልየው የጣሊያን ካፕቴን ስለነበረ እንግሊዞች ያው አባረሯቸው። አቶ ተፈራም ሴንጀር ሱዊንግ መሽን የሚባለው ኩባንያ ውስጥ ተቀጠሩ። ያው ማኔየሩ መስኮባዊ ስለነበር ቀጠራቸው። እዛ ለጥቂት ጊዜ እንደሰሩ የኢትዮጵያ መንግስት ባንክ አመልክተው ያው ሶስት ቋንቋ ያውቃሉ። እንድቅድም ቅድም እንዳልኩት ፈረንሳይኛ፣ ጣሊያንኛ፣ መስኮብኛ። ጊዜ ባንክ የሚቀጥረው ፈረንሳይኛም የሚችሉትን ጭምር ስለሆነ ተቀጠሩ። ባንክ ሲገቡ እንግሊዝኛ ይህን ያህል አቁም ነበር፣ ግን ብሪቲሽ ካውንስል ማታ ማታ እየተማሩ እንግሊዝኛ ማወቁ እኔ እንዲያው ለማጋነን ሳይሆን በእውነት በእንደዚህ አይነት ሁኔታ እንግሊዝኛ የተማሩ ሰው እንዲያው በጣት ይቆጠራል ብዬ ነው ማምነው ምናልባትም ሀብዝቸው ይሆናል። ያውም ቆይተው ተምረው፣ ቆይተው ተምረው መጽሐፍቶቻቸውንም አይታችሁ ይሆናል፣ ይናገሩም ሰምታችሁ ይሆናል እና በጣም ጥሩ የእንግሊዝኛ ችሎታ ነው ያላቸው። እነዚያንም ቋንቋዎች ችሎታ አላቸው። አሁን ባንክ ተቀጥረው ጥቂት ጊዜ እንደሰሩ በመቶ ሀምሳ ሺሊንግ ነበር የተቀጠሩት። ያን ገንዘብ አልነበረንም የራሳችን በኢስት አፍሪካን ሺሊንግ ነበረ የምንገበያየው። እንግሊዞች እንግሊዞች ስለነበሩ በሺ ዘጠኝ መቶ ሰላሳ ሰባት አመተ ምህረት ይመስለኛል እኛም ገንዘብ የታተመው። በመቶ ሀምሳ ሺሊንግ ተቀጥለው ሲሰሩ የመስኮብ ለጋሲዮን ያኔ ኤምበሲ አልነበረም፣ አስተርጓሚ ይፈልጋለሁ ሲል ያው ተወዳድረው አሸነፉ። በሶስት መቶ ሺሊንግ ሊቀጠሩ ከተስማሙ በኋላ፣ ያን ጊዜ ደግሞ አሰሪ ካልፈቀደ ሄዶ ስራ መግባት አይቻልም። ባንኩ እንዲፈቅድላቸው የስራ መልቀቂያ ደብዳቤ ጽፈው ገቨርነሩ ቢሮ ቢሄዱ ገቨርነሩን ያጡታል። የባንኩን ገዢ እያሉን ነው? አዎ፣ የባንኩ ገዢ ሚስተር ብላወርስ ይባላል። አሜሪካዊ ነው። ሚስቱ መስኮባቢት ነች። አሁን ዛ ጠረጴዛው ላይ ስተውለት ይሄዳሉ። ሲመለስ ያይና ያን ደብዳቤ ይጠራቸዋል። ለምንድን ነው የምትሄደው ይላቸዋል። አይ እኔ እዚህ ያው መቶ ሀምሳ ሺሊንግ ነው ደሞዜ። ቤተሰቦቼን መርዳት አለብኝ። አሁን እና እኔ ሶስት መቶ ሺሊንግ ይኸው ደሞዝ አግኝቻለሁ፣ እባክዎ ይፍቀዱልኝ ቢሉ የለም፣ አልፈቅድልህም ይሏቸዋል። ከመቀመጫው ነሳና የባንኩ ገቨርነር፣ ይሄን ወንበር ታየዋለህ ይላቸዋል። አዎ ና አየዋለሁ። እዚህ ወንበር ላይ አንድ ቀን የምትቀመጥ አንተ ነህ እና እንዲያውም አልፈቅድልህም፣ ትምህርት ቤት ግባ ብሎ ኮተቤ ቀዳማዊ ኃይለስላሴ ሁለተኛ ደረጃ ትምህርት ቤት ላኳቸው። እዛ ያው እነ ልጅ ሚካኤል እነ ልጅ እንዳልካቸው ሌሎቹንም ያው ተማሪዎች ያገኙ። እዛ አንድ ዓመት ያህል እንደ ተማሩ እንዳውም ካናዳ ቦታ ይፈለግለት፣ ትምህርት ቤት ይፈለግለት ብሎ ባንኩ ገቨርነር አዞ ያው ባንኩ እየከፈለ ያስተምረዋል ብለው ያው ዶክተር ቶምሰንን የትምህርት ቤቱን ዳይሬክተር ጠይቆ ያው ካናዳ ሄደው ሀይ ስኩልም የተማሩት እዛ ነው። ከዛም ዩኒቨርሲቲ ኦፍ ብሪሽ ኮሎምቢያ ቫንኩቨር ተልከው ያው ተምረው ቢኮማቸውን አገኙ ባቸለር ኦፍ ኮመርስ። ከዛ ህግ ይማር ተብሎ ዩኒቨርሲቲ ኦፍ ሚሽገን አን አርበር ወደዚህ ወደ ዩናይት ስቴትስ መሻው ሄደህ ተማር ተብለው አንድ አመት እንደተማሩ፣ አለቆቻችን ያን ጊዜ ያው የውጭ አገር ሰዎች ናቸው እና ህንዶች ነበሩ፣ የተማረው ይበቃል ይመለስ ብለው አንድ አመት እንደተማሩ ህግ እንደተማሩ ተመለሱ። ሲመለሱ ህግ ክፍል ተመደቡ። የህግ አማካሪው አሲስተንት ቱ ዘ ሊጋል አድቫይዘር ተብለው ህግ አማካሪው ረዳት ምክትል እንኳን አልሆኑም እና ያው እዛ ተመደቡ። እሳቸው መቼም ለትምህርት ያላቸው ጉጉት ብዙ ነው እና ዩኒቨርሲቲ ኮሌጅ፣ የህግ ትምህርት ቤት ለዳኞች፣ ለህግ አስከባሪዎች፣ ለፖሊሶች፣ ለሌሎችም ለጠበቆች ከፍቶ የማታ ትምህርት ቤት ነበረ እና እዛ ያው የዲፕሎማ ኮርስ ነው። እዛ ተመዝግበው ከእኛ ጋር ሲማሩ ነበር። ከዛም መጥተው ያው አንደኛ የሆኑ አስቸገሩን አልቻልናቸውም። ይህ ሁሉ ሲሆን የስንት አመት ወጣት ነበሩ? የስንት አመት ሰው ነበሩ? እንግዲህ የተወለዱት በናይንቲን ትዌንቲ ሲክስ በሺ ዘጠኝ መቶ ሀያ ስድስት በፈረንጅ ነው። ሺ ሀምሳ ሶስት ላይ እንግዲህ ወደ ሀያ ሰባት አመት ሲሆኑ እንደው አቶ አሰፋ ብዙ ጊዜ እንዲህ በዕድሜ የሚቀራረቡ ባልደረቦች የሚባሉ ሰው ስናናግር አንተ አንተ ነው የሚባባሉት። እና እርስዎ አንቱ ነው የሚሏቸው ከአክብሮት ሊሆን ይችላል። አላውቅም ግን ድሮም አንቱ ነበር የሚሏቸው። እንግዲህ ምንድን ነው የእኔ ታሪክ ደግሞ ራሱን የቻለ ነው ሰባት አመት ይበልጡኛል ወይ እኔ በሰላሳ ሶስት ነው የተወለድኩት በፈረንጊ በእኛ ሀያ አምስት እና እኔ ለዩኒቨርሲቲ ኮሌጅ የመጀመሪያው ተማሪ ነበርኩኝ እና ለክረምት ውጭ ጉዳይ ሚኒስቴር ስሰራ በጣም አባቴ የሚሆኑ ሰውዬ አንቱ አሉኝ እኔ አስራ ስምንት አመት ልጅ ነኝ በኋላ ደነገጥኩና እንዴ እኔ እኮ ልጅ ሊሆን ይችላለሁ እንዴት አንቱ ይሉኛል ብን የሚደርሱበት ምን ይታወቃል? እርሱ ዋሉና አሉ። ከዛ ወዲህ እየፈራው ሰውን ሁሉ አንቱ ነው ምለው። ጥሩ ባህል ነው ለነገርና። ከኔም በእድሜ ያነሱትን ሁሉ አንቱ ነው ምለው እና እኔና አቶ ተፈራ አንቱ አንቱ ነበረ የምንባባለው። በኋላ እሳቸው ዋና ስራ አስኪያጅ ሲሆኑ ያው እሳቸው ብትፈልግ አንተ በለኝ ካልፈለክም ቀጥላሉ። አይ እኔ አንዴ አንቱ ብያለሁ በአንቱ ነው የምረጋው ብዬ ለሳቸው አንተ እንዲሉኝ ፈቅጄላቸው ደግሞ የሰባት አመት ታላቄ ናቸው። እውነት ድሮም እንዲያው ነው። እና ለዚህ ነው አንቱ የምላቸው። እና አንቱ ነው ምላቸው እስከ መጨረሻው ድረስ ሲያንሳቸው ነው። የህይወት ተሞክሯችሁን በስራም ገጠመኞች ውስጥ የታዘቧቸውን፣ የሚያውቋቸውን እንዲሁም በጠባይም ያለውን ጨምሮ ያጫውቱናል። ሌላው እንግዳችን ጋር እንዳንጠፋፋ አቶ ብስራት ሌንጫ እርሶስ መቼ ነበረ ከዶክተር ተፈራ ደግፌ ጋር የተዋወቁት እርሶ ስ ሲያውቋቸው ምን አይነት ሰው ነበሩ በህይወት ገጠመኞው እንግዲህ እስካለፉበት ቅርብ ጊዜ ድረስ የነበረውን እርሶም እስኪ ባጭሩ የሚያውቁት ነው ያስታውሱ ነው እሺ ደስ ይለኛል መቼም ስለ ዶክተር ተፈራ ደገፌ ለመናገር በጣም ምመጥን ሰው አይደለሁም ግን ያለኝን ያህል እናገር አለሁ። እሳቸው ስዋዚላንድ እና ዚምባብዌ የሚሰሩትን ጨርሰው በናይንቲን ናይንቲ ፎር ወደ ቫንኩቨር ሲመጡ ነው በቅርብ መታዋወቅ የጀመርነው እና የጡረታ ዘመናቸውን ነው። በእውነቱ ጡረታ ሲባል ሰው የሚያርፍበት ረጋ ብሎ የሚኖርበት ሁኔታ ነው፣ ግን እሳቸው ጡረታውንም በስራ ያሳለፉ ይመስለኛል። ከማየው እና ከገጠመኝ እና እዚህ በመጡ ጊዜ እንደ አጋጣሚ ሆነው ስዋዚላንድ ይኖሩ የነበሩ ቤተሰቦች እና የእኔም ቤተሰብ ተጠቃሎ አንድ ለሀገራችን ምን እናደርግ በምን አይነት ልንረዳ እንችላለን እንዲሁ በወር በወር እየተሰበሰበ ከመጫወትና ከመብላት በስተቀር ምን ማድረግ እንችላለን በሚል አንድ ማህበር ተቋቁሞ እሱም ማህበር ደስታ በሚል ስም ተሰጥቶት ይህ ማህበር የዶክተር ጀምበር የሚባሉ በሀገር ውስጥ በጎ አድራጎት ድርላይ ያላቸው እሳቸውን ለመርዳት አሮጊቶቹን ለመጦር ታዳጊዎቹን ለማሳደግ ስፖንሰር በማድረግ ያንን እናድርግ ተብሎ ይሄ ማህበር ተከፈተ። እና በዚህ ማህበር ውስጥ በየወሩ ይሄ ማህበሩ ይካሄዳል። በኋላ እዚህም ላይ እሳቸው መቼም ነገሮችን ትራንስፎርም ማድረግ ይወዳሉ፣ ይለውጣሉ፣ ያሳድጋሉ። እና ልጆቻችን የዛን ጊዜ እየደረሱ ነበር፣ የስድስት እና ሰባት አመት ልጆች የነበሩት እያደጉ ሲመጡ እነዚህ ልጆች ይረከቡ ብለው ወደ ሀይ ስኩል ሲገቡ ልጆቹ ተረክበው እንዲሰሩት ግን እኛን አባረሩና እሳቸው ቀሩ። እዛው እሳቸው የበጎ ፍቃድ አገልግሎታቸውን ቀጠሉ። ጡረታ ላይ ናቸው ቀጠሉ። በመጀመሪያ በፕሬዚዳንትነት፣ በኋላ በምክትልነት። የሚገርመው ይሄ በጣም አናሳ ነው፣ ለሳቸው ግን አልናቁትም። እንደውም ልጆቹን አሰባስበው ስብሰባ እንዴት መካሄድ እንደሚገባው ካላቸው ልምድ ብዙ ነገር አስተምረው ይህም ማህበር ቀጠሉ። በዚህ ተቀራረብ። ግን ህይወታቸው ምን ይመስል ነበር ላልከኝ ወትሮ የሚያደርጉት ነገር ለምሳሌ ቅዳሜ ቅዳሜ ሲጀምሩ ከወዳጃቸው በጣም ቅርብ ወዳጃቸው አቶ ሻውን ግዛው ካሳ የሚባል አለ። ከሱ ጋር በመሆን ሶስት ተኩል ኪሎ ሜትር የእግር ጉዞ ያደርጉ ነበር። በኋላ አቅማቸው ሲደክም ወደ አንድ ተኩል አደረጉት። ሌላው ታይቺ ለብዙ ዘመናት ይካፈሉ ነበር። ታይቺ ማለት የማርሻል አርት አንድ ክፍል ነው። ያለ አረጋዊ ሰዎች የሚሆን እንቅስቃሴ ያለው ነገር ነው ከዛ የሚገርመው ቀጠሉና አፕል ኮምፒውተር ክለብ የሚባል ማህበርተኛ ብሆን ያር ያሳያቸው በሰማንያ ዓመታቸው ነው። ትምህርት ኮምፒውተር እውቀታቸውን አዳብረዋል። ይኸው ደግሞ እንደሚመስለኝ የመጨረሻውን መጽሐፍታቸውን ለመጨረስ ይረዳቸው ዘንድ ጭምር ነው። አብዛኛውን የመጨረሻው መጽሐፋቸው የተጻፈው በዚህ ቫንኩቨር በሚኖሩበት ሰዓት ነው። ሌላው ዩቢሲ ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ በየጊዜው እየተጋበዙ ንግግር ያደርጉ ነበር። የኢትዮጵያ ኮሚኒቲ አባል ናቸው። ብዙ ዝግጅቶች ላይ በየጊዜው ይገኛሉ። በዓላት ላይ ደግሞ አይቀሩም ካሉ። በተለይ ደመራ በዓልን መካፈል ይወዱ ነበር። ሌላ አስደናቂ ነገር ከአራት መቶ በላይ ወደ አራት መቶ ሀምሳ ነው የሚገመተው ወዳጆቻቸው በየዓመቱ ለገና በዓል ደብዳቤ ያገኛሉ። ይሄ ደብዳቤ ተራ ነገር አልነበረም። በአመቱ ሙሉ የታዘቡትን ሂደትን ከፖለቲካም፣ ከማህበራዊ ጉዳይም ቤተሰባቸው ያለውን ነገር የጻፉትን ጆርናል የአመቱን መጨረሻ ላይ ለሰዎች ልኩናቸው በሙሉ ይልካሉ ለአራት መቶ ሰዎች ያህል። አዎ እና በናፍቆት የሚጠበቅ ነበረ። ይሄ እንግዲህ የዴቱዴ ያካሄዳቸው ይሄን ይመስል ነበር። ከጠየቀኝ ግን ዶክተር ተፈራ ደገፌ በእኔ እውቀት ማንነታቸውን በተመለከተ ለመናገር እጅግ በጣም ትህትና፣ እርጋታ፣ ደግሞ አዳማጭነት ጥርቱ ናቸው። በጣም ትንሽ ትልቅ ሳይሉ በጣም የሚያከብሩ እና ትኩረት። ለምሳሌ አንድ ሰው መጥቶ ትንሽም ሆነ ትልቅ ሲያነጋግራቸው ሙሉ ለሙሉ ልባቸውን ሰጥተው የሚያዳምጡ የነበሩ። አዎ በጣም ጨዋ ቼንስ ኦፍ ዩመር በአማርኛ ለዛ ያላቸው ናቸው። እንደዚህ አይነት መልካም መልካም ሰው ናቸው እና ሰው ላይ በአጭር ጊዜ ውስጥ የሚያሳድሩት ፍቅርና ትን ይሄ ነው የሚባል አልነበረም። እና እሱን እንደው ኤግዛምፕል ልሰጥህ ችላለሁ። ከሆስፒታል ውስጥ በነበሩ ጊዜ አሁን የመጨረሻው ሰአት አብሯቸው ያልተለያያቸው ወዳጃቸው እንደገና አቶ ሸዋንግዛው ካሳ በዚያ አጋጣሚ እንደው እግዚአብሔር ውለታውን በበለጠ ይክፈለው ላለው አልተለያቸው እና እኔ በምጠይቃቸው ጊዜ ያጫወተኝል ልናገር ወዳለሁ። እሺ፣ ይኸው ምንድን ነው የሆነው፣ በሆስፒታል ውስጥ የቺፍ ፊዚሻኗ ሐኪሟቸው ዋና ሐኪም አዎ ጠርታ እኚህ ሰውዬ በጣም የሚገርሙ ሰው ናቸው፣ ስለ እሳቸው ማወቅ ፈልጋለሁ ብላ አቶ ሸሀን ግዛውን ወደ ቢሮ ተወስደዋለች እና አስረዳኝ ማን ናቸው እኚ ሰውዬ የሚገርም ነገር አላቸው፣ ትላቸው ትንሽ ያጫውታትና እንግዳ ውስቆይ እኔ ካማናግርሽ ግርሽ ይልቅ የጻፉት መጽሐፍ ባመጣልሽ ይሻላል ይላትና መጽሐፍ ከቤታቸው ሄዶ ያመጣና ለእሷ ዴዲኬት ያደርግና ፈርሙ ብሏቸው እዛው አልጋቸው ላይ ሆኖ ባላቸው አቅም ፈርመው፣ በአጋጣሚ የመጨረሻው ፊርማ የሱ አይሆንም ወስዶ ይሰጣታል። እና ከነ ባሏ መታ በጣም ትልቅ ምስጋና ታደርጋለች። ሌላዋ ደግሞ ፓለቲቭ ፓለቲቭ ኬር እንክብካቤ ሕክምና የሚሰጡ አዎ፣ እሷ አንድ ቀን እያለቀሰች ያገኛታል አቶ ሻዋን ግዛው እና እንግዲህ ይች ሰው ለብዙ ዘመን እንደዚህ አይነት ሰዎችን መንከባከብ እና መርዳት የቀን ቀን ስራዋ የሆነ ነው፣ ግን እንደዚህ ልቧ ተነክቶ ልታለቅ ሲቻለችበት ምክንያት በጣም ግር ብሎት፣ እሷ ገብታ የጠየቀቻቸው በዛ በደከመ ጊዜ የሚረብሾት ነገር አለ ወይ ዲስትሬስ የሚያደርገው ምንም የለም ይሏታል። በደከመ ድምጽ ነው ምን እናድርግሎ ብላ ትጠይቃለች። ስትጠይቃቸው ሁሉን ነገር አርጋችሁልኛል፣ ምንም ከዚህ በላይ የሚደረግ ነገር የለም አመሰግናለሁ። ይህን ደግሞ ፈርጠም ብሎ በጣም ክሊር በሆነ መንገድ ይነግሯት አላል እና እቺ ሰው በጣም ትነካለች። እንደዚህ አይነት ሰው ናቸው። ስለ ማንነታቸው ጀነሮሲቲያቸውን ደግሞ ሰው በጣም ደግ ሰው ሚዛናቸው በእውነት ከፍ ያለ መሆኑን ይሄ በመጨረሻው ደረጃ ላይ ለሚያምኑበት ቤታቸው ትልቅ ግቢው አሮጌ አውሮፕላን ማረፊያ የሚገኘው ለጽፈት ጡላ ገጸ በረከት አቅርበዋል እና እንደዚህ አይነት ደግነት ያላቸው ሰው ናቸው። መልካም እንግዲህ፣ ስብዕናቸውንም ጨምሮ የምታውቋቸውን እያካፈላችሁን ነው። ቃል በገባ ነው መሰረት አንድ እንግዳ አለን። ዶክተር ገብረ ህይወትን ከስብሰባ ውስጥ ነው ያስወጣ ነው። ጥቂት ደቂቃ እሳቸው የሚያውቁትን ደግሞ እንዲያካፍሉን እናደርግና የቀረውን ከአቶ አሰፋና ከአቶ ብስራት ጋር እንጨርሳለን። ዶክተር ገብረ ህይወት አቶ አሰፋ ከልጅነት እስከ እውቀት የነበረውን የስልሳ ሁለት ዓመት የጓደኝነት የወዳጅነት ጊዜያቸውን አብሮ የነበረ ህይወታቸውን አጋርተውናል። የእርሳቸውን ገጠመኞች አቶ ብስራትም እንዲሁ እርሶስ፣ ዶክተር ተፈራ ደገፌን እንዴት ያስታውሷቸዋል? በተለይ ደግሞ የእርሶ ለየት ያለ የሚመስለኝ በ ዚላንድ አብረው የነበሩበት ቆይታ ማንነታቸውን፣ ጠባያቸውን፣ ስብእናቸውን የሚያሳይ እስኪ በአጭሩ እርሱም የሚያውቁት ነው ያካፍሉን። ወጋችን አላበቃም፣ ቆየት ብለን እንመለሳለን። ጤና ይስጥልኝ። እንደምን አመሻችሁ ልበል። እንግዲህ ቫሄ ቲልቢያን እባላለሁ። እዚሁ ከአዲስ አበባ ከእናንተ ጋር ትንሽ ቆይታ ለማድረግ ታሪኬንም ለመግለጽ ከጥንት እዚህ የመጣን በእናቴ በኩል የአራተኛ ትውልድ አርመናዊ ኢትዮጵያውያን። እንግዲህ የእናቴ አያት የኔ ቅድማ አያት ነው እዚህ የተወለደችው መውደድን ሸኘሁት ወጥቼ እስከ ደጅ My body I got Is the time now in G My body I got Is the time now in G Memories of the past I can't sleep To ever find I keep it Every day, every night You're my heart, you're my dreams, you're the tears that I cry I will love you forever to the day that I die I keep picturing you every day, every night. You're my heart, you're my dreams, you're the tears that I cry. I will love you forever.

be jammen am mond wenn der bärchen sich ihr geht ከፍቶኛ አይደለም ወይ የማንጎራጉረው፣ ይህን ጨዋታዬን እንዴት ላሳምረው። ከፍቶኛ አይደለም ወይ የማንጎራጉረው፣ የባሂ ኪልቢያንን ትዝታ ነበር የሰማ ነው። ቫሂን እናመሰግናለን። ሰፋ ካለው ቀሪ ወጉ ጋራ ታዲያ የመጀመሪያውን ክፍል ወጉን ባሰማን የባህልና ማህበረሰብ ፕሮግራም ሃሙስ ጠብቁት። አሁን አሁን ፊታችንን ወደ አዲስ አበባ ወደ ንጉሴ አክሊሉ መስኮት ጥሩ ስም ሰጠው ባክ የንጉሴ መስኮት አሉላና አዲሱ ዛሬ እንደኔ ለብዙ ጆሮ አዲስ ይሆናል ብዬ ያሰብኩትን አዲስ ነገር ነው ይዤ የቀረብኩት። ታስታውሱ እንደሆነ ልክ የዛሬ ስድስት ሳምንት የክርስትና እምነት ተከታዮችን አብይ ጾም መግባት ምክንያት በማድረግ ስለ አንዳንድ የአራዳ ልጆች በጾም መጠጥ ማቆም በእነሱ አገላለጽ ሞተር ማውረድ፣ ሞተር ማሳከም፣ ማደስ መልሶ መቅጠም ተነጋግረን ነበር። የዛሬ አስራ አምስት ቀን ደግሞ ማለትም ሚያዚያ አራት ቀን የትንሣኤ በዓል ነውና እነሱም የራሳቸውን የሞተር ትንሣኤ በዓል ያከብራሉ ማለት ነው። ያወረዱትን ሞተር መልሰው ይሰቅሉታል፣ ይገጥሙታል። ከሠራ ይነዱታል፣ ካልሰራም መልሰው ያሳዩታል። ወደ እውነተኛው የተሽከርካሪ ሞተር ስንሸጋገር በአዲሱ ቴክኖሎጂ ሞተር ማውረድ፣ ጉልበት ማድከም፣ ጊዜ ማጥፋት፣ ገንዘብ ማባከን ድሮ ቀረ። አዲስ መላ፣ አዲስ ብልሃት፣ አዲስ ጥበብ፣ አዲስ ዘዴ ተፈጠረ ይሉናል እ ማለት መቼም ጥሩ ነው። አዎ በእርግጥ ይህ ዜና ለመኪና እቃ መለዋወጫ አስመጪ፣ ሻጭ ኩባንያዎች፣ ባለገራዦችና ማሽን ሾፖች ጥሩ ዜና ላይሆን ይችላል። ያለምንም ተጨማሪ መለዋወጫ እቃ የሞተር እድሳት ይደረጋል ማለት በእርግጥም፣ በዚህም ስራ ላይ ለተሰማሩ ጭምር ጥሩ ዜና አይደለም። ግን መነጋገሩ ምን ይከፋል? ሀሳቡ ከተነሳ ዘንዷ እውነት ነው፣ እውነት አይደለም ከሰማን በኋላ እንግዲህ ተወያይተን ተነጋግረን ባለሙያዎችም የራሳቸውን አስተያየት ሰጥተው በዚህ ዙሪያ ያለውን ውይይት እንቋጫለን ማለት ነው። ለዘመኑ ቴክኖሎጂ ምስጋና ይግባውና መኪናውን ሳያቆሙ እየነዱ ሞተር ሳያስወርዱ የመኪናውን ሞተር ማደስ ይችላሉ። በቃ ይኸው ነው። የቀደሙት እንዳስተማሩን እኛን የአንድ ሬዲዮ መጽሔት ፕሮግራም ዝግጅት አንዱና ዋናው ጠባይ አነጋጋሪ ርዕስ አንስቶ አድማጮችን እያዝናኑ ማሳወቅ፣ ማወያየት፣ ማነጋገር፣ ማከራከርና ማጫዋወት ነውና ወደ ዛሬው ዝግጅቴ ልሂድ። እንግዳዬ ኢንጂነር ጥበበ በላቸው ናቸው። ኩባንያቸውን በማስተዋወቅ ይጀምራሉ። ናኖቴክ ኢስት አፍሪካ ይባላል። ናኖቴክ ኢስት አፍሪካ በምስራቅ አፍሪካ የናኖቴክ ኢንተርናሽናል ብቸኛ ወኪል ነው። ናኖቴክ ኢንተርናሽናል በኮሪያ የሚገኝ የናኖ ቴክኖሎጂን መሰረት በማድረግ ለተሽከርካሪ ሞተሮች ያ ሞተር ሳይወርድ ሳይበተን መለዋወጫ እቃ ሳያስፈልግ ሙሉ በሙሉ ለማደስ የሚያስችል ናኖ ኢነርጃይዘር የተባለ ውህድን የፈጠረ በዓለም ላይ ብቸኛ የሆነ ኩባንያ ነው። በተጨማሪ ናኖቴክ ኢስት አፍሪካ ሌላም የሚያስተዋውቀን ምርት አለ። በተጨማሪ ናኖ ማክስ የሚባል በራዲያተር ውስጥ የሚጨመር የነዳጅን የመቀጣጠል አቅም በእጅጉ ማጎልበት የሚያስችል የከባቢ አየር ብክለትን ዘጠና አምስት በመቶ ማስወገድ የሚያስችል የውህድ ምርትን የፈበረተ ብቸኛ ኩባንያ ነው። ናኖቴክ የመኪና እቃ መለዋወጫዎችን እንዴት ነው በቀላሉ ሊተካ የሚችለው ብያቸው ነበር ኢንጂነር ጥበበን። ናኖ ኢነርጃይዘር እና ናኖ ማክስን በመጠቀም ዛሬም ወደፊትም የመኪና ሞተር አውርዶ በትኖ ስፔር ፓስ ለውጦ ከፍተኛ ወጪ በማውጣት ማደስ ሳያስፈልግ እጅግ አነስተኛ በሆነ ወጪ በዘይት ውስጥ በሚጨመር ናኖ ኢነርጃይዘር በተዋለ ፕሮዳክት ወይም ምርት ሞተርን እየነዱ መኪናን እየነዱ ማደስ የሚያስችል ውጤት የሚያስገኝ ምርት ነው። ይሄ ነገር ኢንጂነር ጥበበ አሮጌና አዲስ እያለ ይለያል። እንደው እንዴት ነው ለመሆኑ የሰፋውን ካምቻ በቀላሉ ሊያጠበው የሚችለው? ናኖ ኤነርጃይዘር ዚልኮን የሚተባለ ሴራሚክ ፓውደር ወይም ብናኝ ሲሆን ይህ ዚርኮንየም የተባለ በናኖ ቴክኖሎጂ የተፈጠረ አዲስ ፓውደር በፕላቲነም ኮት በማድረግ በዘይት ተለውሶ የሞተር ዘይት ውስጥ በሚጨመርበት ወቅት በዘይቱ አማካይነት ወደ እነዚህ የተበሉ የሞተር አካላት ማለትም ካምቻ፣ ብሮንዚና፣ ፋሻ የመሳሰሉት አካባቢ በዘይቱ አማካኝነት ዘይቱ ተሸክሞ በማድረስ በሞተሩ ከፍተኛ ግፊት ግፊትና ሙቀት ምክንያት የተበሉ አካላትን መኮት ማዘግ ወይም በአማርኛችን መለሰን የሚችል ውድ ነው። እንግዲህ ይህ ሴራሚክ ፓውደር የተበሉ አካላት እና በሴራሚክ ፓውደር መካከል በሚፈጠረው ኤሌክትሪክ መሳሳብ ኤሌክትሪክ አፊኒቲ እንለዋለን በዛ ምክንያት ልክ የመኖሪያ ቤት ግርግዳ እንደሚለሰ ነው ሴራሚክ ፓውደሩ የተበሉትን አካላት ይሞላል በመጨረሻ እንዳይፋቅ ፕሮቴክት ማድረግ ወይም መከላከል የሚያስችለው ወለል በላዩ ላይ ያነጥፋል ይህ የተነጠፈው ወለል በስራ ምክንያት ከላዩ ላይ መፋቅ የሚችለው ከ ሀምሳ ሺህ ኪሎ ሜትር አገልግሎት በኋላ ይሆናል ይህም ማለት ናኖ ሴራሚክ ፓውደር በመጠቀም ሞተር ማደስ ያደስነውንም ሞተር እስከ ሀምሳ ሺህ ኪሎ ሜትር ያለ ምንም እንከን መጠቀም ያስችለናል ማለት ነው። ይሄ ነገር ለ ወይስ ለዘመኑ መኪናዎች ነው ወይስ እንደው ለእንደኔ አይነቶች ለአረጁት መኪናዎች ጭምር? ናኖ ኤነርጂ አይደር ለሁሉም አይነት መኪናዎች በናፍታም፣ በቤንዚንም በጋዝም ለሚንቀሳቀሱ ሞተሮች እንዲሁም አዲስም ቢሆን ናኖ ኤነጃዘር ሁለት ባህሪያት አለው። አንደኛው የተበሉ አካላትን መሙላት፣ ሁለተኛው ደግሞ መከላከያ ፕሮቴክቲቭ ሌየር መከላከያ ወለል መስራት ነው። ስለዚህ አዲስም መኪና ቢሆን አዲስም ኤንጂን ቢሆን ሞተር ከሶስት ሺህ ኪሎ ሜትር ከተነዳ በኋላ ናኖ ኤነጃዘር ቢጠቀም የተበላ አካልም ባይኖረው ያ አካል ለሀምሳ ሺህ ኪሎ ሜትር እንዳይበላ መከላከያ ወለል ይፈጥርለታል። አድማጮች እናንተም ደግሞ በሰማችሁት ላይ የምትሉት አስተያየት ካለ ለማስተናገድ ዝግጁ መሆናችንን እንደገና ገልጻለሁ። የዛሬውን ሁኑ በዚህ ው አበቃሁ። የዛሬ አስራ አምስት ቀን እንገናኝ። ደህና ሁኑ። in baba marneesh, when the nashir eka, al-dar zeebish eka, al-kunya, itjenbuz eka, ha, in baba marneesh, when the nashir eka, al-dar zeebish Jeun baba marne baba I wish inside to get free. Bunch of zaporu, yadralu, sialimush, yezen babamarne sh, au yezen babamarne sh nevo chie በጣም ቀዝቀዝ ያለ ውርጭ ነው። ሰፈሬ የቀጩ መድኃኒት አው የቀጩም መድኃኒት እስጭኝ ለከንፈር ናቸው። የዘንባባ ማርነሽ ይዞ ተረግ ያለ ይመስላል። ጥሩ ሙዚቃ መርታል። በዚህ በብርድ የሚስማማ ነው አይደል? የቀጩን መድኃኒት አለ አለ ጠይቅ፣ ወይስ እንዳልሰማውኝ ልለፍልግም። ይህ ነገር ከጀመረ በአንተ ይብሳል። በቅርቡ ከዚህ ዓለም በሞት በተለዩት የመጀመሪያ ኢትዮጵያዊ የባንክ ገዢ በዶክተር ተፈራ ደገፈ ህይወትና ስራ ዙሪያ ወደ ጀመርነው ወግ እንመለሳለን እና በአንተ ጥያቄ ስለሆነ የቆመው ወደ አንተ ልመለስ እንደገና። አሉላል መልካም። ቃል በገባነው መሰረት አንድ እንግዳ አለን። ዶክተር ገብረ ህይወትን ከስብሰባ ውስጥ ነው ያስወጣነው። ጥቂት ደቂቃ እሳቸው የሚያውቁትን ደግሞ እንዲያካፍሉን እናደርግና የቀረውን ከአቶ አሰፋና ከአቶ ብስራት ጋር እንጨርሳለን። ዶክተር ገብረ ህይወት፣ አቶ አሰፋ ከልጅነት እስከ እውቀት የነበረውን የስልሳ ሁለት አመት የጓደኝነት የወዳጅነት ጊዜያቸውን አብሮ የነበረ ህይወታቸውን አጋርተውናል። የእርሳቸውን ገጠመኞች የቀሩ ጥያቄዎችም ይልኑናል። አቶ ብስራትም እንዲሁ እርሶስ ዶክተር ተፈራ ደገፌን እንዴት ያስታውሷቸዋል? በተለይ ደግሞ የእርሶ ለየት ያለ የሚመስለኝ በስዋዚላንድ አብረው የነበሩበት ቆይታ፣ ማንነታቸውን፣ ጠባያቸውን፣ ስብእናቸውን የሚያሳይ እስኪ፣ ባጭሩ እርሱም የሚያውቁትን ያካፍሉን። መልካም ነው እንግዲህ እኔ መቼም ሳቃቸው፣ ሁለታችንም ለስዋዚላንድ መንግስት እንሰራ ነበር። እሳቸው ገንዘብ ሚኒስትር ስር የአንድ ባንክ መሪ ሆነው ሊያቋቁም ነው የመጡት። እኔ ደግሞ በስራ ሚኒስቴር ውስጥ የመንግስቱ ዋና መሀንዲስ ሆኜ ነበር የምሰራው እና ግንኙነታችን በስራ መልክ ሳይሆን በኢትዮጵያዊነታችን በቤተሰቦቻችን ቁጥራችን፣ በጠቅላላ የአንድ አስር ቤተሰቦች ልጆቻችን እና እኛ አንድ ሰላሳ እንሆናለን እና ኢትዮጵያውያኖች መቼም ውጭ ስንሆን፣ በተለይ በዛን ጊዜ አዲስ አይነት ህይወት ነው። ምክንያቱም ከዛ በፊት ኢትዮጵያዊ ለትምህርት ሄዶ አንድ ቆን እንኳን አያድርም፤ ወደ ሀገሩ ይመለሳል። በዛን ጊዜ ደግሞ ከሀገራችን ወጥተን አዲስ አትሞስፌር ውስጥ ሆነን ስለምንገኝ በጣም እንሰባሰብ ነበር። በየሳምንቱ አርብ ማታ እንገናኛለን እና በጣም እንቀራረብ ነበር እና ከዛ እንደምገመግመው መችም ከስልጣናቸውና ከሀላፊነታቸው ጋር የእሳቸውን ጠባይ ሳወዳድረው ጭራሽ አይመሳሰልም። ምክንያቱም በጣም ትሁት ናቸው። ሌላው ቀርቶ አንድ ነገር እንኳን ለመጠየቅ ሲያስቡ እርስ ጋሽ እንትና ብለው ነው የሚቀርቡት። በመስሪያ ቤታቸውም ቢሆን ቅድም ትንሽ ጠቀስ እንዳረኩት የወሊሶን፣ የአጋሮን፣ የሊሙን ባንኮች እንዲሁም የጠበንጃያሽ ብራንች እኛ ነው የሰራ ነው ምጽዋ ደግሞ ዳጋ ብራ የሚባል እነህን ብራንቾች እኛንን የሰራለ የምህንድስና ስራ ህንፃውን ነው የሚነግሩን። አዎ እሺ። እና በዛን ሰአት በምህንድስና ክፍል ባለው በዛ በኩል ነው የምንሰራው። አንድ ሁለት ጊዜ ኮንትራት ለመፈረም ከእሳቸው ጋር ተገናኝተናል። በጣም በጣም ትህትና በተሞላ ነው የሚያነጋግሩት። ባለስልጣን ሆነው አይደለም የሚናገሩት። በጣም በጣም ትሁት ሆነው አክብረው በጣም የሚደንቅ አይነት፣ በሀይል ቃል አይናገሩ፣ በስልጣን አይነት አይደለም፣ በጥያቄ መልክ ነው የሚቀርበው ሁሉ ነገር። በዚህ ነው የማስታውሳቸው። መልስ ከሆነ ግሩም፣ በትክክል መልስ ነው። ጊዜውን አንሻማም፣ ቃል በገባዎት መሰረት እርስዎን እንለቃለን። እግዚአብሔር ይስጥልን ዶክተር ገብረ ህይወት። እሺ። አቶ አሰፋ፣ ደጋግመን እንዳነሳ ነው የረጅም ጊዜ የህይወት መንገድ ነው የተጋራችሁት። ዶክተር ተፈራ ደገፌን በቅርበት እንደሚያውቅ ሰው እያጫወቱን ነው። እስኪ በቅድሚያ በአጭሩ የስራ ህይወታቸውን በተመለከተ አሁን በስፋት የምናውቀው የመጀመሪያው ኢትዮጵያዊ የኢትዮጵያ ባንክ ዋና ስራ አስኪያጅ መሆናቸውን ቀደም ሲል ወደ ትምህርት የላካቸው የባንኩ ገዢ ገና ከልጅነታቸው ተምረህ ለዚህ የምትበቃ ነህ የሚል ተስፋ እንደጣለባቸው አጫውተውናል። ሌሎች የስራ ኃላፊነቶቻቸውስ ምን ይመስላሉ? አሁን ዶክተር ገብረህይወት ለስዋዚላንድ መንግስት ሄደው ያገለገሉትን አጫውተውናል። እሺ ቅድም ውጭ ሀገር እንደተመለሱ ነው ያወቅኳቸው እንዳ ብዬ ነበር እና ትምህርት ላይ ያሉም ካናዳ እያሉም የሰሜን አሜሪካ ተማሪዎችን ማህበር ያቋቋሙ እሳቸው ናቸው። የመጀመሪያውን ፕሬዚዳንት እሳቸው ነበሩ። እና እንዳውም ይቀልዱ ነበረ፣ እኔ ፕሬዚዳንቶኝ ጥቂት እንዳገለገልኩኝ ገርማሜ ነዋይ በብልጠስ ነጠቀኝ እያሉ ያስቡ ነበር። ወይ እና አሁን ያው ህግ ትምህርት ቤት ገብተው አንደኛ ሆነው በግሬድ ዲስቲንክሽን አለፉ፣ በታላቅ ማዕረግ። ሁለተኛ ደግሞ የሆንኩትን የነበርኩኝ ኢትዮጵያ ከተመለሱ በኋላ ከእርስዎ ጋር የተማሩበት ጊዜ ነው አሁን የሚያጫውቱን። አዎ። እና ከዛ ባንክ እንዴት እንደ ከባንክ እንዴት እንደወጡ እና እንደተመለሱ ባጭሩ ላስረዳ ብዬ ነው። እና ያው አንደኛ ሆነው ሲመረቁ ጃንሆይ ያዩዋቸዋል ከዛ ዓይናቸውን ይጥሉባቸዋል። ከዛን ግራጁዌት እንዳደረጉ ሲቪል አቪዬሽን ልጅ ሚካኤል ነበሩ መጀመሪያ ያዛ ዋና ዲሬክተር። እሳቸው ወደ መከላከያ ሚኒስቴር ሲዞሩ አቶ ተፈራ ዋና ዲሬክተር እንዲሆኑ ሀሳብም ያቀርባሉ። ጃን ወይም ደግሞ ያው በዛን ጊዜ አይተዋቸዋል። አሁን ወደ ሲቪል አቪዬሽን ተዛወር ሲባሉ ማን የእሳቸውን ቦታ ይውሰድ? ማን ይተካ? ስቴት ባንክ ነው ያኔ የሚባለው። ናሽናል ባንክና ኮሜርሻል ባንክ አልነበረም ያኔ እና ሲባል አሁን እዛ ትምህርት ቤት የተማ አንድ ስድስት እንሆናለን። እና እዛ ስብሰባ ላይ ፐርሶኔል ኮሚቴ ላይ እሳቸው ፀሐፊም አባልም ናቸው። ሁሉም ወገን ወገኑን ይጠራል። በኋላ ነው የምሰማው። እና የእኔን ስም የሚያነሳ ማንም የለም። በኋላ በትዝብት አይን ይመለከቱና እንዴ እዚህ የምንሰራው ለቦታው ማ ይመጥናል ብለን በሜሪት ነው ወይስ በወዳጅነት ነው ይላሉ። ሌሎቹ የኮሚቴ አባሎች ያፍሩና፣ እንዴ በሜሪት ነው እንጂ እንዴት በወዳጅነት ይሆናል ይላሉ። በዚህ ጊዜ ምን ነው ታዲያ፣ ያሰፋን ስም ስታነሱ አልሰማሁ ብለው ጠየቁ ነው የሚባል። በኋላ ነው እኔ የምሰማ። እኔም ገና የሁለት አመት ወረምሳ ነኝ። ለምንድነው ያጭወት? ለምን ኃላፊነት ነው በባንክ ውስጥ የእሳቸውን ቦታ እንዲወስድ ነው። እሳቸው ወደ ሲቪል አቪዬሽን ሲሄዱ ዋና ዲሬክተር ሆነው እና እሳቸው የህግ አማካሪው ረዳት ነበሩ። ባንክ ነገረ ፈጅም ነበሩ። እሳቸው ናቸው ያደራጁት ያንን ህግ ክፍል። እና ብዙ የውጭ ሀገር ሰዎችም ጠበቆች እኮ ነበሩ እዛ ውስጥ ያኔ። የውጭ ሀገር ሰራተኞች ናቸው ባንክ ውስጥ የነበሩት በብዛት። እና ያው እሳቸው ደዛ ተዛውሬ ስሰራ በእውነት ከሲቪል አቪዬሽን እየተመላለሱ ነው ያስተማሩኝ የህግ ክፍሉን ስራ። ከስራ ሲወጡ በአስራ ሁለት ሰዓት ነው የሚወጡት እዛ እየመጡ ነው የሚያመሸው። አስተምሮዊ ነው። ከዛ በኋላ የሲቪል አቪዬሽኑን ስራ ጠሉት እና ብዙ አማላይ ላኩ ድውል መኮንንን ሳይቀር ብዙዎቹን ባለስልጣኖች ሁሉ ላኩና ጃንሆይን ነው የሚጠይቁት። አዎ ጃንሆይን እንዲመልሷቸው ወደ ባንክ። ጃንሆይ ደግሞ የለም የኢትዮጵያን ኤርላይንስም ቦርድ አባል ናቸው አቶ ተፈራ ሲቪል አቪዬሽንንም በደንብ ይዟል፣ አይመለስም ብለው እምቢ ይላሉ። አሁን አንድ ቀን ጃንሆይ ሲቪል አቪዬሽንን ሊጎበኙ ሲሄዱ ያኔ ቦሌ አልተሰራም። አሮጌ አውሮፕላን ማረፊያ ነው። እዛ ዛሬስ እኔ ራሴ ነኝ የምነግራቸው ብለው ከጎበኙ በኋላ ጃንሆይ እኔ እዚህ መስራት አልቻልኩም፣ አይኔን ያመኛል። ባንክ ተመልሼ ልስራ እና ይፈቀድልኝ ብለው እንትን ሲሉ፣ ጃኖ ይፈገግሉና እንዲ በአንካ ላይ ይሠራል አሏቸው። በቃ መልሰው አጣኋሉ። የለም እንዳው ትምህርቴ ስለሆነው የበለጠ አገልግሎት እዛ የተሻለ አገልግሎት እሰጣለሁ ብዬ ነው ብዬ አድበሱሽ መልስ አጣኋሉ። አሁን ካርቱም ቅርንጫፍ ተከፈተ የስቴት ባንክ በዛን ጊዜ ያው እሳቸውን ዋና ስራ አስኪያጅ አድርገው ተላኩ ለዛ ለቅርንጫፍ እና በመሀሉ ደግሞ ቀደም ሲል የባንክ ሰራተኞች ባካሄድ ነው እንቅስቃሴ የውጭ ሀገር ሰዎች መውጣት አለባቸው። ከእኛ በችሎታም በምንም የሚበልጡ አይደሉም እኛ መስራት እንችላለን ብለን ንቅናቄ ተነስቶ ነበረ። ባንኩ ረጅም ታሪክ ያለው ስለሆነ ምናልባት በሌላ ፕሮግራም አለን። በዚሁ ምክንያት ልጅ ወንዶወሰን መንገሻ የስቴት ባንክ ምክትል ገዢ ሆነው ተሾመው መጥተው የነበሩትን የውጭ ሀገር ሰዎች አብዛኞቹን በእውነት አስወጥተው ኢትዮጵያናይዜሽን ያይዜሽን የተጀመረው ያኔ ነበር። በእውነት በዚህ ጊዜ ያው አቶ ተፈራን ከካርቱም አስመጥተው ስቴት ባንክ አሁን ለሁለት መከፈል አለበት፣ በናሽናል ባንክና በኮሜርሻል ባንክ እና የኮሜርሻል ባንኩን ስራ እሳቸው እንዲመሩ አቶ ተፈራ የመጀመሪያው ዋና ስራ አስኪያጅ እንዲሆኑ፣ ናሽናል ባንክ ደግሞ ያው በኋላ ክቡር አቶ ምናሴም ተጠባባቂ ነበሩ፣ ልጅ ወንድወሰንም ምክትል ነበሩ። በእንደዚህ አይነት ሁኔታ ተረክበው ኮሜርሻል ባንክን ከሀ ብለው ጀምረው በእውነት በሳቸው ጊዜ አስር ዓመት ነው ዋና ስራ አስኪያጅ የነበሩት። ቅድም ዶክተር እንደገለጹት ብዙ ቅርንጫፎች በየቦታው ተሰርተው እነዚህ የሚያማምሩ ቤቶች በእውነት አሁን ለተተኪው ትውልድ ቅርስ ናቸው። የተሰሩት በእሳቸው ጊዜ ነው እና የቅርንጫፎቹ በብዛት ሰራተኛው በብዛት ተቀጠረ። ሰራተኛው ደግሞ የትምህርት ችሎታውን እንዲያሻሽል ሲን አሁን ይሄ ኤክስቴንሽን እየተባለ የሚለውን ባንኩ ገንዘብ እየረዳ ይከፈት ብለው የገፋ ፉሳቸው ናቸው። መጀመሪያ በዩኒቨርሲቲ ኮሌጅ በኋላም በዩኒቨርሲቲ ደረጃ እና የባንክ ሰራተኞች ብቻ ሳይሆኑ ሌሎችም እንዲማሩ ያደረጉ አጠራ ናቸው። ከስራ በኋላ ሰዎች የዩኒቨርሲቲ ትምህርታቸውን እንዲከታተሉ የሚያስችለውን ፕሮግራም ነው የሚሉት ፕሮግራም እና እንደ ገፋፍተው ከዩኒቨርስቲ ኮሌጅ ተማሪዎችና ባለስልጣኖች ጋር ተነጋግረው እንዲከፈት ካደረጉት ሰዎች መሀል አንዱ እሳቸው ናቸው። ከዛም ደግሞ እሱ ብቻ በቂ ሳይሆን ቀርቶ ኢንስቲትዩት ኦፍ ባንኪንግ ስታዲዝ የሚባል ትምህርት ቤት ተከፍቶ እዛ ባንክ ውስጥ የንግድ ባንክ ብቻ ሰራተኞች ሳይሆኑ ሌሎች ሁሉ በነጻ እንዲማሩ አድርገው ከዚህም በተጨማሪ ደግሞ ያው ሰራተኞቹ አውሮፓና አሜሪካ እየተላኩ እዛ ካሉት ባንኮች ጋር ለስድስት ወር ለዘጠኝ ወር እየሰሩ የስራ ልምድ እንዲያገኙ ያደረጉ ናቸው። በእውነት ደግሞም እንደዚህ አንቀው የማይዙ ኃላፊነትን የሚያካፍሉ እናንተ ጥሩ እና በመሰላችሁ ስሩ። እኛም እኮ እንደዚህ ሲሉን እኮ ይከብደናል። አደለም፣ አንድ ሰው ለአንተ ትቸዋለሁ ሲባል ይከብደዋል። እና ተፈራ ልዩ ሰው ናቸው እኔ በእውነት ኢኮኖሚውም ቢሆን በእውነት በሳቸው ጊዜ በሆነ ዘስካይ ወዘ ሊሚት ነበር የሚሉት ጊዜ ዜ በሳቸው ጊዜ ለአንድ አመት ኢምፖርት የሚበቃ ገንዘብ ነበረን ፎሪን ከረንሲ ግን ያንን ሁሉ ያው ኮሚኒስቶቹ ስልጣን ሲይዙ ለመሳሪያ መግዣ የሰጠናችሁን አምጡ እያሉ ሙልጭ አድርገው ወስደው በእውነት ለአስራ አምስት ቀን እንኳን ለመድኒት መግዣ የሚሆን ፎሬን ከረንሲ አልነበረም። እና በእንደዚህ አይነት ሁኔታ ቢቀጥል ኖሮ የት በተደረሰ ነበር። በእውነት የእሳቸውን ስራ እንደዚህ በዚህ በአጭር ጊዜ ውስጥ ተናግሮ መጨረሻ ያስቸግራል። አዎ፣ የህይወት ዘመን ወዳጅነት የ የስልሳ ሁለት አመታት ጉዞ እንዳሉት በአጭሩ የሚጠናቀቅ አይደለም። አዲሱ መቋጨት ስላለብን ሰዓታችን ስለሚገድብ፣ እናመሰግናለን። በጣም እናመሰግናለን ሁለታችሁንም በሌላ ጊዜ በሌላ ፕሮግራም እንገናኛለን ብለን ተስፋ እናደርጋለን። አቶ አሰፋ ጸጋዬ እንዲሁም አቶ በስርዓት ሌንጫ እግዚአብሔር ይስጥልን። ስለዚህ እኛም እግዚአብሔር ይስጥልን። በእውነት እናንተም የሰውን ድካም ባለማስቀረታችሁ እንዲታወቅ እንዲታወሱ በማድረጋችሁ ከልብ ነው የምናመሰግነው። እኛም እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። አድማጮች ከእናንተ የሚደርሱን አስተያየቶችና የስልክ መልእክቶች በኢሜይልም ያገኘናቸውን ወደምናሰማበት ልናልፍ ነው። የአስተያየት መስጫውን ዛሬ ቦታ ለወጥ አድርገን የሚያቀረብንበት አለ። በመግቢያችን ግጥማቸውን መነሻ አድርገን መጽሐፋቸውን የላኩልን አድማጫችን፣ በተለይ ደግሞ ከዚህ ቀደም በቀረበ ዛሬም ሌሎቻችሁ የላካችሁበት የአማርኛ አጠቃቅምን የተመለከተ ርዕስ ላይ በጣም አስቸጋሪ ነው። የብዕር ስማቸው ከራስ ጋይንትን ቀደም ብለን አቅርበናል። ብዕር ስም ነው ወይም የራሳቸው አይታወቅም። ራስ ጋይንት የሚል ሌላ ስም ስላልሰማው በብዕር ስምነቱ መውሰድ ቀለለኝ። እንዳልከው ስምም ሊሆን ይችላል፣ እስኪያረጋግጡልን ድረስ ለሁሉም ብዙዎቻችሁ፣ በተለይ በዚህ ርዕስ ዙሪያ የላካችሁልን፣ ከዚህ ቀደም ብዙዎቹን አስተናግደናል። አስተያየቶች ደርሰውናል። አሁንም እንድትሳተፉ ነው የምንጋብዘው። አንድ በነገር ላይ ታዲያ ሉላ ከድረገጽ ያገኘ ነው የቃላት ምርጫችን በሚል ኃይሌ ከበደ የእሳቸውን ጽሁፍ መነሻ አድርገን ራሳቸውን ማቅረብ በጣም አስፈላጊ ምስሮት አይቶኛል። እኔ ይህን ተከታታይ ዝግጅት ማቅረብ በእኛም በኩል ቃል ገብተናል። የቃላት ምርጫ ይላል። ሌሎች የሙያ ዘርፎች ውስጥ ያሉ የስነ ልቦና፣ የስነ ሰው ባለሙያዎችንም ልናቀርብ ባለፈው የቋንቋና የሰዎችን ባቀረብን ጊዜ የሰጠነው ቃል ነው እና እንግዲህ ይሄ ደግሞ ሌላ አንዱ ይሆናል። አድማጮች ጋር ላስይዝ እፈልጋለሁ። አዲሱ አየህ፣ አንድ ሰው ሲንደረደር የት ላይ እንደሚቆም ያስጠው። ስለዚህ እኔ የቤት ስራ እንደተሰጠኝ ያውቃለሁ። ያን ታስታውስ፣ ያን ንስሀ ይባል እንዳቀለለ፣ ያን የቤት ስራ ሰርቼ ለማቅረብ ችግር የለኝም፣ ግን በቂ መረጃ ለማጠናከር በድምጽ የተቀዱም አሉ። ምናልባት ያንን መጠቀም አለመጠቀም ላይ በሚለው እኔ እናንተ አንድ ስምምነት ላይ ከደረስንና ከተፈራረምን በኋላ ለአድማጭ እናቀርባለን እንጂ የማይቀር ነው እሱ። ግርም ነው አድማጭ ቃላችን እንዲታደስ ብዬ ነው። በሌሎቹም እንግዶች የሚቀርቡትን የቃላት ምርጫችን በሚል ኃይሌ ከበደ ኃይሌ አንተ ያስተዋወካቸውንም በሚቀጥለው ፕሮግራም ይዘን እንመጣለን። ልክ ነህ። ታዲያ አየህ ቃሉ ተጀምረዋል አሁን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን። አድማጮች፣ ፈጠን ብለን ለይተንም ከሌሎች አውጥተን እንድንጠቀመው ይረዳናልና በተለይ ለራዲዮ መጽሔት ማለትን እንዳትዘነጉ። ለምሽቱ ያልነውን በዚሁ ልንቋጭ ነው ከጀመርነው የአብርሃም በላይነህ ባባ ፋዮ ከተሰኘ ስልት ጋር እንተዋቸዋለን። ለስንብቱ ታዲያ ከማጠቃለያ ዜናው በኋላ እንመለሳለን። አድማጮች አሁን ማጠቃለያ ዜና። ዛሬ በናይጄሪያ ለሁለተኛ ቀን ቀጥሎ የዋለው ፕሬዝደንታዊና ምክር ቤታዊ ምርጫ እየተጠናቀቀ ነው። የአፍሪካ ሕብረትና የምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ ኤኮዋስ ታዛቢ ቡድኖች የምርጫው ሂደት መዘግየት፣ ቴክኒካዊ ችግሮችና የተወሰኑ ሁከቶች የተከሰቱበት ቢሆንም አደረጃጀቱ ተቀባይነት ያለ ሆኖ አልፏል ብለዋል። ታዛቢ ቡድኖቹ የመጀመሪያ ግምገማቸውን ዛሬ አቡጃ ላይ መስጠታቸውም ታውቋል። የኢራንን የኒክሌር መርሃ ግብር ለመገደብ በተያያዘው ንግግር ዩናይትድ ስቴትስና ሌሎቹ አምስቱ የዓለም ሀያላን ወደ ስምምነት የሚያቃርብ እርምጃ አድርገዋል እየተባለ ነው። የመጨረሻው ውላይ ግን አልተደረሰም። ዛሬ ሎዛን ስዊትዘርላንድ ውስጥ ስብሰባ ያደረጉት ዲፕሎማቶች ቴህራን አሁን የምትጠቀምበትን የኒክሌር ሀይል ማቀናበሪያ መሳሪያ ቁጥር ወደ 6 ሺህ ልትቀንስ አብዛኛውን የነጠረ ዩሬኒየም ክምችቷን ወደ ሩሲያ ልካ ቦታ እንዲቀመጥ ለማድረግ ፈቃደኝነት አሳይታለች ተብሏል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት በ1431 መካከለኛ ሞገድ የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ ሶስት ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ቴሌላይንበግ ጋር የራዲዮ መጽሄት አዘጋጅና አቅራቢዎች እኔ አዲሱ አበበ አበበና አሉላ ከበደንን በቀጣይ ፕሮግራማችን አዲሱ ቀጣይ ፕሮግራማችን ትንሣኤ የፋሲካ ከትንሣኤ ልዩ ዝግጅት ጋር እንመለሳለን። ያአሁኑን ግንም በዚሁ አበቃን። ሰላም ደናደሩ